የአሜሪካ ድምፅ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ቅዳሜ ሐምሌ 23 2014 ዓ ም ዝግጅታችን ጀመረ። በጎንደር ከተማና በአካባቢው በተለያዩ ጊዜያት በሚፈጠሩ ግጭቶች ምክንያት የቱሪዝም እንቅስቃሴው መጎዳቱን የከተማዋ ከንቲባና በዘርፉ የተሰማሩ ግለሰቦች ተናገሩ። በምሽቱ ይደመጣል። በአብይ ርዕሳችን ደግሞ የዩናይትድ ስቴትስ ንግድ ሚኒስቴር የኢኮኖሚ ትንተና ቢሮ የአሜሪካ አጠቃላይ የሀገር ውስጥ ምርት ከሚያዝያ እስከ ሰኔ ባለው ጊዜ ውስጥ በዜሮ ነጥብ ዘጠኝ ከመቶ ቅናሽ ማሳየቱን ገልጿል የኢኮኖሚ ድቀት ቅናሽ እንደ ኢኮኖሚ ድቀት ወይም ሪሴሽን መለኪያ ተደርጎ የሚወሰድ በመሆኑ በቃሉ አጠቃቀም ዙሪያ በዴሞክራትና ሪፐብሊካኖች መካከል ያገላለጽ ልዩነት ፈጥሯል የምናየው ይሆናል ዓለም እየጨመረ በመጣው የሙቀት መጨመር የገጠማትን ፈተና ሊቀንስ ስለሚችል የኃይል ምንጭም ዘገባ አለን። እኚህንና ሌሎች ጥንቅሮች በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮቻችን። መሰናደውን በመምራት አብሬያቸው የማመሻው ኤደን ገረሙ ነኝ። ብርሃን ኃይሉ ከምሽቱ ዋና አዘጋጅ ጽዮን ግርማ ጋር በመሆን ፕሮዲውስ ታደርግልናለች። ዝግጅቶቻችንን በኢትዮ ሳት እንዲሁም ደግሞ በዌብሳይታችን አምሃሪክ ዶት ቪኒውስ ዶት ኮም ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ትቆይ ዘንድ በአክብሮት እየጋበዝን አሁን የምሽቱን የዓለም ዋና ዋና ዜና ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በደቡብ ክልል በክልል ለመደራጀት የጠየቁ ዞኖች መንግስት በኩታ ገጠም ወይም በክላስተር እንዲደራጁ ያቀረበውን የውሳኔ ሀሳብ በአብላጫ ድምፅ አጸደቁ። ሲዳማና የደቡብ ምዕራብ ኢትዮጵያ ክልሎች በራሳቸው ከተደራጁ በኋላ የተቀረው የደቡብ ክልል አባል የነበሩ 11 ዞኖችና አምስት ልዩ ወረዳዎች በሁለት አዳዲስ ክልሎች ይደራጃሉ ተብሏል። አደረጃጀቱን በተመለከተ ውሳኔ ሕዝብ ይደረግ አይደረግ የተገለጸ ነገር አለ መኖሩን ገልጾ የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል። በደቡብ ክልል የሚገኙ አብዛኞቹ ዞኖችና ልዩ ወረዳዎች ዛሬ በምክር ቤቶቻቸው በክላስተር የመደራጀት የውሳኔ ሀሳብ በአብላጫ ድምፅ አጽድቀዋል። በክላስተር ይደረጃሉ ተብሎ ከተዘረዘሩት ውስጥ የወላይታ ዞን የጋሞ፣ የጌዴኦ፣ የደቡብ ኦሞም፣ የኮንሶም፣ የጎፋ ዞኖችና የደራሽም የአማሮ፣ የቡርጅና የአለ ልዩ ወረዳዎች ሲሆኑ በሁለተኛው ደግሞ በክላስተር ይደራጃሉ የተባሉ ዞኖች የስልጤ፣ የጉራጌም፣ የሃድያ፣ የካምባታ ጠምባሮ፣ የአላባ ዞኖችና የየም ልዩ ወረዳ ናቸው። በክላስተር ለመደራጀት የቀረበውን ሀሳብ ከተቀበሉ ወይም ካጸደቁ ዞኖች ውስጥ የገዲዮ ዞን አንዱ ሲሆን ከወላይታ፣ ከጋሞ፣ ከደቡብ ኦሞ፣ ከኮንሶ፣ ከጎፋ ዞኖች እንዲሁም ከደራሼ፣ ከአማሮ፣ ከቡርጅና ከአሌም ልዩ ወረዳዎች ጋር በአንድ ዞን ለመደራጀት በአብላጫ ድምፅ ምክር ቤቱ ማጽደቁን የምክር ቤቱ ዋና አፈ ጉባኤ ምስጋና ዋቀዮ በስልክ ለአሜሪካ ድምፅ ተናግሯል። ተደራጅተን ልማታችንን እናስቀጥላለን በሚል ዛሬ እንግዲህ በምክር ቤት ደረጃ በአጀንዳነት ቀርቦ በአንድ ልዩነት እና በአምስት ታቅቦ በአብላጫ ድምፅ ነው የጠበቀው። ዛሬ በምክር ቤቶቹ የተላለፈ ውሳኔ ከአሁን በኋላ የደቡብ ክልል ለሁለት እንደሚከፈል የጠቆመ ሲሆን ስያሜያቸውና የክልሎቹ ማዕከላት በሚመሰረቱ ክልሎች ፈቃድና ውሳኔ ሕዝብ እንደሚወሰን ለውይይት ቀረበው የክልሉም የክላስተር አደረጃጀት መወያያ ሰነድ ይገልጻል። በሁለተኛው ክላስተር ይደራጃሉ ከተባሉት ውስጥ የሃዲያ ዞን አንዱ ሲሆን፣ የዞኑ ምክር ቤት ዋና አፈ ጉባኤም ወይዘሮም የተነሽ ሙሉጌታ ስለ ውሳኔው ለቪኦኤ ተናግሯል። የምክር ቤት አባል ሲያነሳ የነበረው አብላጫ ድምፅና በአንድ ድምጽ ታቅቦ ነው ምክር ቤቱ ዛሬ ውሳኔ የሚያስተላልፈው። የምክር ቤቶቹ ውሳኔዎች ተፈጻሚ የሚሆን ከሆነም አምሳ ስድስት ብሔር ብሔረሰቦችን ይዞ ከሩብ ምዕተ ዓመታት በላይ የቆየው የደቡብ ክልል የስዳማና የደቡብ ምዕራብ ኢትዮጵያ ህዝቦችን ክልል ጨምሮ በአራት አዳዲስ ክልሎች ይደራጃል። የሀገሪቱንም የክልሎችን ቁጥር ወደ አስራ ሶስት ከፍ ያደርጋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ። how awesome በዓለም ላይ ተጽዕኖ ለማሳደር በሚደረገው ፉክክር የሩሲያና የቻይናን ተሰሚነት ለመገዳደር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመጪው ሳምንት ወደ ምስራቅ እስያና አፍሪካ ይጓዛሉ። ብሊንከን ጉዟቸውን ማክሰኞ ዕለት ወደ ካምቦዲያ በማድረግ የሚጀምሩ ሲሆን በቀጣይ ወደ ፊሊፒንስ፣ ደቡብ አፍሪካ፣ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ያደርጋሉ። ብሊንከን ወደ አፍሪካ የሚያደርጉት ጉዞ ሩሲያ በአህጉሪቱ ያላትን ግንኙነት ለ ማጠናከር ያደረገችውን ጥረት ተከትሎ አሜሪካን ዲፕሎማሲያዊ ግንኙነቷን ለማሻሻል የሚደረግ ሲሆን የሚጎበኟቸው ደቡብ አፍሪካ፣ ዲሞክራቲክ ሪፐብሊክ ኮንጎ ና ሩዋንዳ በአህጉሩና በዓለም ደረጃ ትልቅ ሚና ያላቸው መሆናቸውን የአፍሪካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ሞሊፊ አብራርተዋል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በኬንያ በነሐሴ ወር ከሚደረገው ምርጫ ጋር ተያይዞ ፌስቡክ የጥላቻ ንግግርን ከገጹ ላይ እንዲያጠፋ የኬንያ ባለስልጣናት ጠይቀዋል። ግሎባል ዊትነስ የተባለ የመብት ቡድን ባወጣው ሪፖርት የማህበራዊ ሚዲያ ኩባንያው የዘር ግጭት የሚቀሰቅሱ የጥላቻ ንግግሮች ያሉባቸው ማስታወቂያዎችን ማጽደቁን ይፋ አድርጓል። ግሎባል ዊትነስ በጥናት ሂደቱ አስር በእንግሊዝኛና አስር በስዋይሊ ቋንቋ የተሰሩ የጥላቻ ንግግር ያዘሉ ማስታወቂያዎችን ለፌስቡክ ያስተላለፈ ሲሆን ሁሉም ማስታወቂያዎች መጽደቃቸውን የተቋሙ ዋና አማካሪ ጆን ዶይል ተናግረዋል። በኬንያ ፌስቡክ ከአስር ሚሊዮን በላይ ተጠቃሚዎች ያሉት ሲሆን በነሐሴ ወር የሚካሄደውን ምርጫ ተከትሎ በማህበራዊ ድኅረ ገጹ የዘር ግጭትን የማስፋፋትና ሀሰተኛ መረጃዎችን ሆን ብሎ የማሰራጨት አደጋ መኖሩን ባለሙያዎች አስጠንቅቀዋል። ሪፖርቱን ተከትሎ ፌስቡክ ትላንት ባወጣው መግለጫ የተወሰኑ የጥላቻ ንግግሮች በገጹ መተላለፉን አምኖ ችግሩ የተፈጠረው ድኅረ ገጹ የሚጠቀማቸው ማሽኖችና ሰዎች በሰሩ ስህተት ነው ብሏል። አክሎም በተለይ የስዋይሊ ቋንቋ ተናጋሪዎችና ቴክኖሎጂዎች ጎጂ መረጃዎችን በማስወገድ እንዲያግዙትና ምርጫው ሰላማዊና ስጋት የሌለበት እንዲሆን በሰዎች ላይና ቴክኖ ቴክኖሎጂዎች ላይ እንዲሰራ ጠይቋል። አድማጮች ለሰዓቱ የያዝናቸው ናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ ስመኝሽ ቆየን። ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 23 2014 ዓ.ም ዝግጅታችንን ነው በመከታተል የምትገኙት። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሐሪክ ኒውስ ዶት ኮም እንዲሁም አት ቪ አምሐሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። you የዩናይትድ ስቴትስ ንግድ ሚኒስቴር የኢኮኖሚ ትንተና ቢሮ የአሜሪካ አጠቃላይ የሀገር ውስጥ ምርት ለዓመታዊ የንጽጽር ምዘና በተደለደለው ከሚያዚያ እስከ ሰኔ ባለው ጊዜ ውስጥ የዜሮ ነጥብ ዘጠኝ ከመቶ ቅናሽ ማሳየቱን ገልጿል። ይህም በዚህ ዓመት የመጀመሪያው አንድ አራተኛው ወይም ሩብ ጊዜ ውስጥ ያሳየውን ቅናሽ ተከትሎ የታየ መሆኑን ተመልክቷል። በአንድ ዓመት ጊዜ ውስጥ ሁለት የሩብ ዓመታትን አከታትሎ የሚታይ የኢኮኖሚ እድገት ቅናሽ እንደ ኢኮኖሚ ድቀት ወይም ሪሴሽን መለኪያ ተደርጎ የሚወሰድ በመሆኑ ሆኑ። በቃሉ አጠቃቀም ዙሪያ በዴሞክራት እና በሪፐብሊካን መካከል ያገላለጽ ልዩነት ተፈጥሯል። በዚህ ዙሪያ የተጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአስተዳደራቸው አባላት ስለ አሜሪካ ኢኮኖሚ ሲነገር ድቀት ወይም በእንግሊዝኛው ሪሴሽን የተባለችውን ቃል የመጀመሪያ ሆሄ አር የምትለዋን ፊደል እንኳ መጥራት የማይደፍሩ መሆናቸው ተዘግበዋል። እንዲህ ይላሉ ባይደን። ዛሬ ኢኮኖሚያችን ውድቀት ውስጥ የሚገኝ ስለመሆን አለመሆኑ በዎል ስትሪት ዙሪያ በሚገኙ ተንታኞች መካከል ብዙ ጫጫታ ይኖራል። የተፈጠረውን የሥራ ቅጥርን መጠን የሸማቾችን ወጭ ለንግድ የዋለውን መዋለ ነዋይ ብትመለከቱ በሁለተኛው ሩብ ዓመት ጭምር የኢኮኖሚ እድገት መሻሻል ምልክቶች አሉ። የዩናይትድ ስቴትስ ግምጃ ቤት ሹም ጃኔት የለን ኢኮኖሚው ወድቋል ወይስ አልወደቀም በሚለው ዙሪያ ቀደም ሲል በሰጡት መግለጫ የቃላት ስንጠቃውን ጦርነት ማስወገድ አለብን፣ ኢኮኖሚያችን አሁንም ጠንካራ እንደሆነ ይቆያል ብለዋል። ብዙ የምጣኔ ሀብት ባለሙያዎችና በርካቶቹ አሜሪካውያን ስለ ምጣኔ ሀብት ድቀት ተመሳሳይ ትርጓሜ አላቸው። የብዙ ሰው ስራ ማጣትና የጅምላ ቅነሳ ይጠቀሳል። የንግድ ተቋማትም ይዘጋሉ። የግሉ ዘርፍ እንቅስቃሴ በጣም ይቀንሳል። በቤተሰብ በጀት ውስጥም ትልቅ መጨናነቅ ይፈጠራል። በአጠቃላይ ተደምሮ ሲታይ ምጣኔ ሀብታችን በስፋት ይዳከማል። አሁን የምናየው ግን ይህን አይደለም። ከአሜሪካ ኢንተርፕራይዝ ኢንስቲትዩት የምጣኔ ሀብት ባለሙያ ዴዝሞንድ ላችማን ለቪኦኤ ሲናገሩ አሁን በሁሉም ዘንድ በስፋት እንደሚታመነው በኢኮኖሚ ድቀት ውስጥ ነን። ምክንያቱም በዓመት ውስጥ ለሁለት ተከታታይ የሩብ ዓመታት የኢኮኖሚ እድገት ስለቀነሰ ብዙ ሰዎች የኢኮኖሚ ድቀት እንዳለ ያስባሉ። ያገኘነውም እሱን ነው። ይሁን እንጂ በኢኮኖሚ ድቀት ውስጥ ስለመሆን አለመሆናችን በብሔራዊ ኢኮኖሚ ምርምር ቢሮ ይፋዊ ውሳኔ ተሰጥቷል። እነሱ የሚያደርጉት ምንድን ነው? የኢኮኖሚውን ጥንካሬ ጨምሮ የሥራ ቅጥር ገበያ ያለበት ሁኔታ ምንድን ነው፣ ውድቀቱ ለረጅም ጊዜ የቆየ ነው የሚሉትና የመሳሰሉትን የተለያዩ አጠቃላይ መጠቆሚያዎች ይመለከታሉ። እነዚያን ቁጥሮች ለስድስት ወራት ወይም ለዓመት ያህል ከተመለከቱ በኋላ ነው የኢኮኖሚ ድቀት ስለመኖሩ ውሳኔ የሚሰጡት። በአጭሩ በይፋ የኢኮኖሚ ውድቀት ውስጥ ስለመሆናቸው ለመናገር ጊዜው ገና ነው። የግምጃ ቤት ሹሟ የለን የኢኮኖሚ ድቀት ስለመኖሩ ቢሮ ወይም መርማሪዎቹ ወደፊት ይወስናሉ ብለዋል። የዩናይትድ ስቴትስ ንግድ ሚኒስቴር የኢኮኖሚ ትንተና ቢሮ ሪፖርቱን እንዳወጣ ብዙዎቹ የሪፐብሊካን አባላት ትዊት ያደረጉት ወዲያውኑ ነበር። የሪፐብሊካኑ የህዝብ እንደራሴ ቴድ ክሩዝ የኢኮኖሚ ድቀት ብለው ለጠሩት ዴሞክራቶችን ተጠያቂ በማድረግ ዴሞክራቶቹ ከኢኮኖሚው ድቀት ጥለውናል ብለዋል። ባይደን እና ተራማጆቹ፣ የጋዜጠኞቹ ሰራዊት ሆን ብለው ሊሸፋፍኑት ቢሞክሩም አሜሪካ የኢኮኖሚ ውድቀት ውስጥ ናት ያሉት ደግሞ ከፍሎሪዳ የተወከሉት ሪፐብሊካኑ የምክር ቤት አባል ካርሎስ ጊሜንዝ ናቸው። ጠንካራ ሰራተኞቹ አሜሪካውያን ከዚህ አስተዳደር ያለፈው ዓመት የተሻለ ነገር ይገባቸዋል ብለዋል ጊሜንዝ። በህዝብ ተወካዮች ምክር ቤት የኃይልና የንግድ ኮሚቴ አባል የሆኑት ሪፐብሊካኑ ጄፍ ደንካን ልጓም ለሌለው የዲሞክራቶቹ ወጭ ምስጋና ይግባውና ዩናይትድ ስቴትስ ይኸው በይፋ ከኢኮኖሚው ድቀት ገብታለች። አሜሪካውያን በቀደሙት የጆ ባይደን ፖሊሲዎች ምክንያት እየተሰቃዩ ነው በማለት ተችተዋል። ከመንግስት መዋቅርና ህዝብ ተመራጮች ውጪ ያሉ የምጣኔ ሀብት ባለሙያዎችና ሌሎች ሰዎች ቁጥሮቹን እንዳሻቸው እያደረጉ የራሳቸውን ብያኔ ሊሰጡት እንደሚችሉ ተመልክተዋል። ፍሪደም ወርክ የተባለው ወጋ ጥባቂው ተሟጋጅ ተቋም ስቲቭ ሞር የተባሉ የምጣኔ ሀብት ባለሙያ የባይደን አስተዳደር የቃላት ጨዋታን ሊጫወት ይችላል፣ ለስር ነቀልና ጎጂ የሆነ አጀንዳ የሚመቸውን እየተመለከተ እንግሊዝኛ ቋንቋንም ሊቆጣጠር ይሞክራል ብለዋል። አያይዘውም ይህ አስተዳደር መለወጥ የማይችለው አሜሪካውያን ሸማቾች በባይደን አስተዳደር ዘመን ያላቸው እምነት እየወደቀ መሄዱን ነው። ኢኮኖሚው ወድቋል አልወደቀም የሚለው የቃል ጨዋታ የሚለውጠው ነገር የለም ብለዋል። ባለፈው ወር መገባደጃ ላይ የአገሪቱ የዋጋ ግሽበት በ40 ዓመት ታሪክ ውስጥ 9.1 ከመቶ ደርሷል። የአገሪቱ ማዕከላዊ ባንክ ባለፈው ረቡዕ የወለድ መጠንን በ0.75 ከመቶ አሳድጓል። እያሻቀበ የሚገኘውን የዋጋ ንረት ለመግራት ሲባል የተደረገው የቅርብ ጊዜ ጭማሪ ቢሆንም አንዳንድ የምጣኔ ሀብት ባለሙያዎች የኢኮኖሚ ውድቀት ሊያስከትል እንደሚችል አስጠንቅቀዋል። ወደ ተከታዩ ዘገባ ደግሞ እንሻገር። በማህበረሰቦች ትብብር ጥቅም ላይ እየዋለ ያለው ከፀሐይ ብርሃን የሚገኝ ኃይል የከባቢ አየር ብክለት የማያስከትል የኃይል ምንጭ ነው። በከተሞች ውስጥ በሚገኙ የንግድ ማዕከሎች፣ ሰማይ ጠቀስ ፎቆች፣ የመኖሪያ አፓርታማ ህንፃዎችና ግዙፍ መጋዘኖች ጣሪያዎች ላይ በፀሐይ አማካኝነት የሚመነጨው የኤሌክትሪክ ኃይል ሶላር፣ የአረንጓዴው ኤሌክትሪክ ኃይል በመባል በሚታወቀው ዘዴ አማካኝነት ዩናይትድ ስቴትስ በያዘችው ኃይል የማመንጨት እቅድ ውስጥ ቀደም ብሎም ሁነኛ የሚያሰኝ ሚና መጫወት ጀምሯል። ይህም ዓለም በተለይም እያደር እየጨመረ በመጣው ከፍተኛ የሙቀት ማዕበል ውስጥ ለሚያጋጥማት ችግር መፍትሄ ይሆን ዘንድ ትልቅ ስፍራ ተሰጥቶታል። አሮን ራነን ከኒውዮርክ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። የከባቢ አየር ግለት እንደ ሀገር በዩናይትድ ስቴትስ እና እንዲሁም በአጠቃላይ በዓለም ዙሪያ የደቀነው ስጋት እያየለ ባለበት በቅርቡም የተለያዩ አገሮችን ያጥለቀለቀውን ከፍተኛ መጠን ያለው የሙቀት ማዕበል ተከትሎ ሳይንቲስቶች ለሙቀቱ መጨመር አስተዋጽኦ ያደርጋል ያሉትን የካርበን ልቀት መጠን ለመቀነስ መፍትሄ በሚያስገኙ መንገዶች ላይ እየሰሩ መሆናቸውን አመልክተዋል። ከመፍትሄዎችም አንዱ ከበላያቸው ምንም የሌላቸው በዩናይት ስቴትስ ከተሞች የሚገኙ ህንፃዎች ጣሪያዎች ናቸው። እንደ ማዕበል የሚንቀለቀለው ሞቃት አየር በተለይም በዚህ በያዝነው ሳምንት በአውሮፓም ሆነ በዓለም ዙሪያም በጣም ከባድ ነበረ። በግል የተፈጥሮ አካባቢ ይዞታ ጉዳይ ያሳስበኛል። ስለሆነም የአየር ንብረት ለውጥን ለመከላከል የሚረዳ ከተሞችን ያማከለ ንጹሕ የኃይል ማመንጫ ኩባንያ ለመገንባት እየሞከርኩ ነው። በኒውዮርኩ ብሩክሊን ክፍለ ከተማ ያሉትን ከመሳሰሉ እምቅ የኃይል ማመንጫዎች የሚገኝና በፀሐይ ብርሃን አማካኝነት የሚመረት ኃይል ወደ ኤሌክትሪክ ማሰራጫ ፍርግርግ በማስገባት አረንጓዴ ኃይል በመሆን ለደንበኞች ፍጆታ እንዲውል ይደረጋል። የተቻለውን ያክል ንጹሕ ኃይል ወደ ፍርግርጉ ለማስገባት ለተያዘ ትልም ከጣሪያ አናት ላይ እንደተሰቀለ አነስተኛ የኃይል ማመንጫ በሚሰራው አይነት እየተንቀሳቀስን ነው። በህንፃዎቹ ጣሪያ ላይ ከተሰቀሉት የፀሐይን ኃይል ወደ ኤሌክትሪክ የሚለውጡ መሳሪያዎች የተገኘው ኃይል በቀጥታ ወደ ከተማይቱ የኤሌክትሪክ ማሰራጫ ፍርግግ መግባት ከሚችልበት የህንፃዎቹ የምድር ቤት ይተላለፋል ሩፍ ስለሆነም በዚህ መተላለፊያ አማካኝነት ከጣሪያው የሚመጣው ኃይል በሙሉ ወደ ተለያዩ አቅጣጫዎች እንደሚፈስ የኤሌክትሪክ ኃይልነት ወይንም ኤሲ መቀየሪያው መግባት ያለበት ዲሲ በመባል የሚታወቀው በአንድ መንገድ በቀጥታ ብቻ የሚፈስ የኤሌክትሪክ ኃይል አይነት ነው። እናም በመቀየሪያው መሳሪያው አማካኝነት ወደሚፈለገው የኤሌክትሪክ ኃይል አይነት ከተቀየረ በኋላ ከፀሐይ ብርሃን የተገኘውን የኤሌክትሪክ ኃይል መጠን ወደሚለካው መሳሪያ ይገባል። የኤሌክትሪክ ኃይል አቅራቢ ኩባንያዎች በዚህ መንገድ ነው የመነጨውን የኤሌክትሪክ ኃይል ትክክለኛ መጠን ማወቅ የሚችሉት። የተመረተው ኃይል አንዴ ወደ ኃይል ማሰራጫው ፍርግርግ እንዲገባ ከተደረገም በኋላ ለደንበኞች ይከፋፈላል። ይህም ማህበረሰቦች ባለቤት የሆኑበት በፀሐይ ብርሃን አማካኝነት የኤሌክትሪክ ኃይል የሚመረትበት አሰራር መላዋን ዩናይትድ ስቴትስ እያዳረሰ ይገኛል። በአሁኑም ወቅት 22 የዩናይትድ ስቴትስ ግዛቶች እና ዋና ከተማይቱ ዋሽንግተን የምትገኝበት የዲስትሪክት ኦፍ ኮሎምቢያ አስተዳደር ይህን በማህበረሰቦች የሚመራ ከፀሐይ ብርሃን ኃይል የማምረት ዘዴ የሚደግፉ ፖሊሲዎችን ተግባራዊ አድርገዋል። ይሁንና ሊቃውንቱ በበኩላቸው በማህበረሰብ አባላት የሚመቱት የኃይል ማመንጫዎችና በዚህም መንገድ የሚመረት የኤሌክትሪክ ኃይል በእርግጥ ሁኔታው ከሚጠይቀው ፍጥነት ጋር እኩል ይራምድ ይሆን ሲሉ ይጠይቃሉ። I don't know. But I think we need it even in the you know. The urgency of climate change, and many people are even just calling it a climate crisis. And look at the heat wave we are in. If lots of እያጥለቀለቀን ያለውን የሙቀት ማዕበል ተመልከት። በመሆኑም ብዙ ሰዎች በየበኩላቸው ጥቂት ነገሮችን ማድረግ ቢችሉ ቀስ በቀስ ለውጥ ማምጣት የሚያስችል ውጤት ሊገኝ ይችላል። የታዳሽ ኃይል ምንጮች በጠቅላላው በዩናይትድ ስቴትስ ከሚመረተው ኃይል 20 በመቶውን ሲሸፍኑ፣ ከፀሐይ የሚገኘው በአንጻሩ ከሦስት በመቶ ያነሰ ነው። ይሁንና ፕሬዚዳንት ጆ ባይደን እንደ አውሮፓውያን የዘመን አቆጣጠር በ2035 ዓ ም ወደ ከባቢ አየር የሚለቀቀው የካርቦን መጠን ዜሮ የሚሆንበት የኃይል ማመንጫ ዘርፍ እንዲፈጠር በገቡት ቃልና እነኚህን መሰል የማህበረሰብ ኃይል ማመንጫ ፕሮግራሞችን የመደገፍ እቅድ መሰረት አንታዊ እመርታ የተመዘገበባቸው እነዚህ አሃዞች በእርግጥ ይጨምራሉ ተብሎ ተጠብቋል። እያዳመጣችሁ ያላችሁት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቪኤ ቻናል ኤን ኤስ ኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። ዝግጅቶቻችንን በአጭር ሞገድ በ19 ሜትር ባንድ ላይ በ15660 ኪሎ ሄርትስ፣ በ25 ሜትር ባንድ ላይ በ11610 እና በ1270 ኪሎ ሄርትስ እንድትከታተሉ እንጋብዛለን። በጎንደር ከተማና በአካባቢው በተለያዩ ጊዜያት በሚፈጠሩ ግጭቶች ምክንያት የቱሪዝሙ እንቅስቃሴው መጎዳቱን የከተማው ከንቲባና በዘርፉ የተሰማሩ ግለሰቦች ተናገሩ። በተለይም ከባለፉት ሁለት ዓመታት ወዲህ የውጭ ሀገር ጎብኚዎች ቁጥር 98 በመቶ መቀነሱን፣ በአንጻሩ ደግሞ የሀገር ውስጥ ጎብኚዎች ቁጥር ከፍ ማለቱን ከንቲባ ዘውዱ ማለደ ገልጸዋል። በጎንደር ከተማና በአካባቢው ግጭቶች ሲፈጠሩ በማህበራዊ ሚዲያው ላይ እየተጋነነ መወራቱ ለውጭ አገር ጎብኚዎች ቁጥር መቀነስ አንዱ ምክንያት መሆኑን በዘርፉ የተሰማሩ ወጣቶችም ገልጸዋል። አስቴር ምስጋናው ዝርዝር አላት። በከተማዋ ነዋሪ ዘንድ አስሜ ፎቶ በመባል እንደሚታወቅ የገለጸልን አስሜ በጎንደር ከተማ መሀል ቴዎድሮስ አደባባይ ፎቶ በማንሳት ስራ እንደሚተዳደር ይናገራል። የሀገሪቱ የጸጥታ ሁኔታ ሲለዋወጥ የእሱም ስራ ሞቅ ቀዝቀዝ እያለ እንዳስቸገረው ይናገራል። ስራ ከጀመ ስድስት አመቴ ነው። ሶስት አመት ያክል ከሶቪየት ነበር ተቀጠረ የሰራ ነበር። አሁን ለራሴ ካሜራ ገዝቼ ለራሴ ው እዚጋ የምታዩ ጋር ቴዎድሮስ ጋር እየቆምን የሆነ በቀን ለራሳችን እስከ ሁለት መቶ እስከ ሶስት መቶ የሻይ የምግባችን እየቻለ የዶርም እየቻል እየሰራ ያለ እግዚአብሔር ይመስገን። አሁን አንዳንድ ቱሪስቶች ሚገቡልናል እየገቡልናል እነሱን ስናገኝ አንሳን እንባላለን፣ እናነሳለን፣ የምናገኘው እናገኛለን። አሁን በቃ እንደ በፊቱ እንደ እንደጥቅጥቱ ምናምን አይደለም ግን አሪፍ ነው። አሁን ላይ ያለው አሪፍ በስጦታ ቃ ንግድ የተሰማራችው አበበሽ ክብረት ገበያ በመቀዝቀዙ ኑሮን ለመደጎም ተጨማሪ ስራ እየሰራች እንደሆነ ትናገራለች። የሚሻል ነበር። አሁን ግን በጣም የሞተ ነው። ምንም ነገር የለም። እና አሁን ምንድን ነው ይሄ እየሰራሽ ያለሽው ምንድን ነው? አሁን ኩኪስ ኩኪስ። እናችንስ ለምንድን ነው ይሄ ወደዚህ ዘርፍ ቀይረሽ ነው? አይ የተጨማሪ ስራ ነው ስራ ታሪካዊቷ ና ጥንታዊቷ የጎንደር ከተማ የምትታወቀው የቱሪስት መናኸሪያ በመሆኗ ነው ይላሉ የከተማዋ ምክትል ተቀዳሚ ከንቲባ አቶ ዘውዱ ማለደ። ነገር ግን በየጊዜው በከተማዋ ና በዙሪያ በሚከሰቱ ግጭቶች ምክንያት ለጉብኝት የሚመጣው ሰው ቁጥር ቀንሷል። በተለይ የውጭ ሀገር ጎብኚ ከሁለት ዓመት ወዲህ ዘጠና ስምንት በመቶ መቀነሱን ይናገራሉ። ይህም ዘርፉን መተዳደሪያ ባደረጉ ነዋሪዎች ላይ አሉታዊ ተጽዕኖ ፈጥሯል። በአንጻሩ የሀገር ውስጥ ጎብኚዎች የተሻለ እንቅስቃሴ እንደነበራቸው ተናግረዋል። ከተማው ላይ ያለው በተለያየ ምክንያት የሚፈጠሩ ግጭቶች ተጽዕኖ አላቸው። ጎንደር ላይ ረብሻ ለማስነሳት ጥረት ይደረጋል። በዚህ ምክንያት የቱሪስት እንቅስቃሴው የተዳከመበት ሁኔታ አለ። በአጼ ፋሲል ቤተ መንግስት በግል ማስጎብኘት ስራ የተሰማሩ ሰባአራት ወጣቶች ያሉበት ማህበር ሊቀመንበር መሆኑን የተናገረው ወጣት ፋንታሁን ያለው የውጭ ሀገር ጎብኚ በመጥፋቱ ምክንያት ዘርፉን ለመቀየር ቅድመ ዝግጅት እያደረገ እንደሆነ ይናገራል። ብዙ ልጆች ስራ ቀይረዋል። መት ለመናገር ስራ ቀይረዋል ማለት ይሄ ሙያዊ ፈቃዳቸውን ሳያጡ ግን ሌላ ስራ መስክ ምክንያቱም በዚህ በቆየ ቁጥር ምንም ጠብ የሚል ነገር የለም። መንግስትም ደግሞ ይህን ነገር ትኩረት ሰጡ ጊዜያዊ ብድር፣ ድጎማ ምናምን ነገሮችን መንግስት ባለማድረጉ ምክንያት ያሉ የማህበር አባላቶቻችን አንዳንዶቹ መስክ ቀይረው ወደ አሽከርካሪነት፣ ወደተለያየ ሆቴል ስራ እንዲሁም ደግሞ ራቅ ብለው ሂደው ሌሎች ቀላል ንግድ ስራዎችን በቤተሰብ ድጋፍ አሁን የራሳቸው ምንሻ ካፒታል ኖሮች ሲሆን አብዛኞቹ በቃ ከሰው ከቤተሰብ የወሰዱት ነገር ሌላ ቢዝነስ ውስጥ ገብቶ ስራ ለመስራት እየሞከሩ ያሉ እንዳሉ አውቃለሁ። አለ መስረጃ ላለፉት ሶስት አመታት ተከታታይ አመታት ችግሩ አንድ ላይ የመቀጠሉ ትንሽ ተጽዕኖ ፈጥሯል። ምናልባት እንግዲህ ተስፋ የምናደርገውን የራሴንም ጨምሮ የቀጣዩን አመት አይቼ ሌላ የስራ አማራጭን የሚፈልግ አይቀርም። ምክንያቱም በዚህ መስክ እንደዚህ ሆኑ ቆይት ትንሽ በጎንደር ከተማ የሚገኘው የዞብል ሆቴል ስራ አስኪያጅ አቶ ሮቤል ታዬ ተመሳሳይ ሀሳብ ሰንዝረዋል። አጠቃላይ በሀገሪቱ ላይ ያለው የጸጥታ ችግር እጅግ በጣም የቱሪዝም ኢንዱስትሪውን ጎድቶት ይገኛል። ስፔሻሊ ጎንደር የሚታወቀው ደግሞ በጣም ብዙ የውጭ ሀገር እንግዶችን ተቀብለ በማስተናገድ ነው። ያ ደግሞ ከተማውን እጅግ በጣም የጎዳ ሁኔታ ሆኖ አግኝተ ነዋልኛ በተለይ ቱሪስቱ ሲመጣ ደግሞ ሆቴሎች ብቻ አይደለም ተጠቃሚ፣ ከታች ጫማ እስኪ ከሚጠርጉ ያሉ ሰዎችም ድረስ ያው ከተማ ላይ ያሉ ትናንሽ ምግብ የሚሸጡ ሰዎችም ሁሉ ይሰራሉ። አጠቃላይ የጸጥታው ችግር በቱሪዝም በቱሪዝሙ ላይ ትልቅ ክፍተትን ወይም ፋንታውን እንደሚለው ለችግሩ መባባስ በማህበራዊ ሚዲያ ከእውነታው የተጋነኑ መረጃዎች መሰራጨታቸው ነው ይላል። በቴሌ ወደ ጎንደር ከተማ ተጨባጭ ሁኔታ ስንመጣ ነገሮች ይጋነናሉ። ሁኔታ ችግሮች የሉም ብሎ መካድ ሳይሆን ያሉ ችግሮች ትንሽ ሆኖ ሳለ የሚነገረው ይሄ የሚወራው ወሬው የሚደረገው ነገር ትንሽ ግነት ስላለበት በከፍተኛ ሁኔታ ሰዎች ሽብር ውስጥ እንዲገቡ የመጡ ሰዎች ቶሎ ከተማውን ለቀው እንዲወጡ የሚመጡም ሰዎች እንዳይመጡ እንዳይገቡ ጦርነት ቀጠና ነው የተባለ የሚወራ ወሬ ነው። ነገሩን በጣም ከግነት ጋር ተያይዞ ችግር እየፈጠረ ያለ እንጂ ያን ያህል አሁን ያለው የከተማው ወይም የአካባቢው ቀጠናዊ ደህንነት ይሄ ሰላም ጋር የተያያዘው ጉዳይ በብዙ መንገድ ከጊዜ ወደ ጊዜ ለውጦች የመጡበት ይሻሻለ ሰላም የጎንደር ከተማ ተቀዳሚ ከንቲባ አቶ ዘውዱ ማለደ ወር በፊት በተወሰደው የሕግ ማስከበር እርምጃ የከተማዋን ጸጥታ ማስፈን ተችሏል ብለዋል። በዚህም ቱሪዝሙ በጥቂቱም ቢሆን የመመለስ ጅማሮ እየታየ ነው ብለዋል። ጥምቀት በዓል ጀምሮ ጥሩ እንቅስቃሴ አሳይቶ እንደነበር ከውጭ ሀገር ዲያስፖራውን መጥቷል ፈረንጆች የመጡበት ሁኔታ አለ። ከሌሎች አካባቢዎች መጠው ጎንደር ላይ ስብሰባ ማካሄድ እንቅስቃሴ ይታይ ነበር። ለጉብኝት የሚመጡ የሀገር ውስጥና የውጭ ሀገር ዜጎች አሳይቶ ነበር፣ ለውጥ አሳይቶ ነበር። መሀል ላይ ደግሞ ሚያዝያ አካባቢ በተፈጠረው ግጭት ደግሞ ትንሽ የመቀዛቀዝ ስሜት አሳይቷል። ከዛ በኋላ በሰራ ነው ስራ ደግሞ ያው ሰላሙ ትንሽ የመረጋጋት ሁኔታ ስላሳየ ከእስራኤል ሀገር ሉካም ቡድን ሁሉ መጦ የጎበኘበት ሁኔታ ለ በኢትዮጵያ የአሜሪካም አምባሳደር የሉካም ቡድናቸውን ይዘው መጠው መጎብኘት ችለዋል። ይህ የሚያሳየው ጎንደር ሰላም መሆኗና ሰላም መሆኗና ሰላሟ እየተመለሰ መሆኑን የሚያሳይ ነገር ነው። ህግ የማስከበሩ ስራ ለሰላማችን፣ ለቱሪዝም ቱሪዝም እንዲስፋፋ እንዲያድግ የሚያደርግ ስለሆነ ወደ ኋላ እንዳትመለሱ ህግ የማስከበሩን ስራ ቀጥሉበት እያለን ነው ያለው። በዘንድሮ ዓመት ገናና ጥምቀትን ጨምሮ ቱሪዝሙን ለማነቃቃት በተደረገው እንቅስቃሴ ከ325 ሺህ በላይ የሀገር ውስጥ ጎብኚዎች ወደ አካባቢው መምጣታቸውንና በዘርፉም ከ1 ቢሊዮን ብር በላይ ገቢ መገኘቱን ከንቲባው አክለው ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር። በመቀጠል ደግሞ ሙልጌታ ጽብሃ ከአንድ ወጣት የሥነ ጥበብ ባለሙያ ጋር ያስተዋውቀናል። አንገሶም ገብረ ሐዋርያ ይባላል። አንገሶም የምስል ገጽ፣ የመልክዓ ምድርና ሌሎች አይነት ስዕሎችን በመሳል የተካነ ነው። በትግራይ ክልል የነበረው ጦርነት እንዲሁም ዓለም አቀፉ የኮሮና ቫይረስ እሱን ለመሰሉ ሰአሊያን ፈታኝ ሁኔታ እንደተወ የሚናገረው አንገሶም ሰላም ሰፍኖ የሚወደው ዘርፍን ማሳደግ ምኞቱ እንደሆነ ለአሜሪካ ድምፅ አስታውቋል። ሙሉ ዘገባው ቀጥሎ ይቀርባል። አንግሶም ገብረ ሐዋርያ ይባላል። በትግራይ ክልል ውቅሮ ከተማ ነው ተወልዶ ያደገው። ይህ ወጣት ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ነው የሚናገረው። ልዩ አይነት ስሜት ነው የነበረኝ ለአርት ለስዕል ደግሞ የበለጠ የቤተክርስቲያን አይነት አሳሳል ነው ሞክረው ነበር። ያው ከዛ በኋላ ቅዱስ ማርያም ኮሌጅ የሚባላለ ውቅሮ ላይ እና እዛ ላይ ነው የገባሁት። ሮቬል ይባላል አስተማሪያችን ነበር። እዛ ላይ ውስጥ ና ኢሌመንታሪ ነበር። አምስተኛ ክፍል ይመስለኛል። ከ አስራ አንድ እስከ ሁለት ሰዓት ነው የምንማረው። ማታ ወደ ቤታችን ነው። እስከዛ ነው ያክል ነው የአርት ፍቅር ያለኝ ማለት ነው። የስዕል አቅሙ በትምህርት ለማሳደግ መቀለ ከተማ በሚገኝ የኪነ ጥበብ ኮሌጅ ገብቶ መማር መጀመሩ ነው የሚገልጸው አንገሶም። ከዛ አስረኛ ክፍል ጨርሼ ወደ አርት ስኩል ተፈተንኩና ከዛ ቀጣ ነው ያለፍኩት። ስልክ ተደውለኝ አልፈል እና ና ተመዝገባልኝ። መጣሁ ና ተመዝገብኩ። ሶስት አመት ተምሬ ሶስተኛ አመት ስደርስ ደግሞ በፋይን አርት ነበር እየተማርክ ነበር። እና ሶስተኛ አመት ወደ ፔንቲንግ ነው የመረጡት። ስክላፕቸር አለ፣ ግራፊክስ አለ። ወደ ፔንቲንግ ክላስ ነው የመረጡት። ና እየተማርኝ ያለ ነው ያው በሽታ መጣ። የኮሮና ቫይረስ ማለት ነው። ከዛ ተቋረጠ። ከዛ ደግሞ ሊጀመር ነው ምናምን ተብሎ ነበር። ከዛ ደግሞ ያው ውጊያውን ተጀመረ፣ እንደዛ ብሎ ተቆራረጠ። ያለፉት ከሁለት አመታት በላይ በኮሮና ቫይረስና በተለይ በጦርነቱ ትምህርቱ ሳይማር መቆየቱ ኪሳራው ትልቅ ነው ብሏል። በጣም ክባድ ነው፣ ወጣት በመሆኔ ደግሞ በጣም ከባድ ነው። ወጣትነት ካልተጠቀምክበት ከባድ ነው እና ዛም ላይ አርት የአርት ስራ ይዘ ብዙም ባላደገው አርት ላይ ዚለን ነከባ የሚሰራቸው ስዕሎች የትግራይ መልክዓ ምድር የሚያሳዩ እንዲሁም የአሁናዊ የሕዝብ ሁኔታ የሚያሳዩ ነው ያለው አንገሶም። ወደ ትግራይ ክልል የሚገቡ ሸቀጦች ባለመኖራቸው ለጥበብ በተለይ ለስዕል ስራም የሚሆኑ መሳሪያዎች አይገቡም ይላል አንገሶም። ብሩሽ፣ ቀለም፣ ቻርት ሁሉም ነገር እዛ ላይ የአርት ማቴሪያል ከዛ ነው የሚበዛው ነገር እዚህም በሁለት ወይም ሶስት ሴሽነሪ ነው የምታገኘው እንጂ ሁሉም አይይዙም እና እሱን ተለማምሮ ደግሞ በጣም ከባድ ነው አሁን ለማግኘት ማለት ነው። እና ያው አርት ባለ አቅም ባለ ማተሪያል ነው የምትገልጸው። እና እሱ ነው ደስ የሚለው እንጂ አሁን በጣም ከባድ ነው የፈለግከው። እኔ በተማርኩበት ፔይንቲንግ ለመስራት ይከብደኛል ቀለም ስለሌለ እዚህ ላይ። እና እሱ ነው ትልቅ ተጽዕኖ የፈጠረው በአርት ላይ። አሁን የምሰሩው የትግራይ ገጸ መሬቶች ነው የሰራት ያላቸው ነገር አልታ። የተለያዩ ላንድስኬፖችም አለው ማርያም ድሀን የሚባል የትግራይ ካልቸር የሚገልጽ ደግሞ የቤት አሰራር ህድሞ እንደዛ አይነት ነው የማታ አለ እሱ እንደዚ አይነት ነው። የስራዎች አብዛኛው ስራዎች እንደዚ አይነች። ስለ ወቅታዊም ጉዳይ ሰርተናል በአክሱም በአክሱምም በመቀሌም ኤግዚቢሽን አዘጋጅተናል። ትልቅ ኤግዚቢሽን ነው የተዘጋጀው እና ስለ ሴቶች የተደፈሩት የትግራይ ሴቶች ና ስለ ጨፍጨፍ ጥቅላላ የአክሱም ማሳከር ስለሱ የሚገልጽም ሰርች ነበር። የትግራይ መልሶ ግንባታ የሚገልጽም እንደ ሳይንስ ስያለሁ። የስዕል ትምህርቱ በ2012 በኮሮና ቫይረስ ምክንያት ቀጥሎም በጠሩነቱ የተቋረጠ ቢሆንም አሁንም ግን ወደ ሲማርበት የነበረ ኮሌጅ እየተመላለሰ ስዕል እየሳለ ይገኛል። እንደ ስቲ የምንጠቀመው እዚህ ላይ ትምህርት ቤት ውስጥ ላ ተዘግቶ ያለ የአርት ፍቅርም አለም እስካሁን አልበጣ እና እየተመላለስኩ ነው የምሰራው፣ እና ለዛ ነው የምመጣው ለሁሉም ነገር ዋናው መፍትሄ ሰላም እንዲሰፍን ነው ምኞቴ ሲልም ገልጿል። ተስፋ እኔ አንድ ስላለ ሰላም ሆኖ የምፈልገው ተስፋዬ እኔ ስለ ሰላም የሚገልጽም አንድ አስተማሪያችን ነበር። መምራሽና ፍጫ ኪባባ የሆነች ሴት ነው። ለምለም ሳር ላይ ተኝታ እናትየዋ፣ ልጁ ደግሞ ዝም ብሎ ይጫወታል እዛ ላይ ምን ያክል ሰላም አስፈላጊ እንደሆነ ስታስበው እናት ልጇ ጥላ ልተኛ አትችልም፣ ወይም ትታው ልትሄድ አትችልም። እዛ ላይ የሚያሰኘኝ ስዕል ግን መልእክቱ፣ እሷን ተኝታ ልጁ ነው የሚጫወተው። እና ስለ ሰላም ሰላም ስላለ ነው የገለጸው። ሳሊውን ነው በጣም ነው ደስ ክንቢለኝ ስራዎች ነው ና ተስፋዬ እኔ ሰላም እንዲሆን ነው። በግሉ ሰላም ሰፍኖ ትምህርቱ በማጠናቀቅ የስዕል ስራውን በተጠናከረ መልኩ ለመቀጠል እንደሚመኝ ነው። ከአሜሪካ ድምጽ ጋር ምሽታችሁን ስላደረጋችሁ እናመሰግናለን። አመንሲሳ ኩምሳ ከአምቦ ዩኒቨርሲቲ ዴቨሎፕመንት ስተዲስ ወይም ደግሞ የልማት ጥናት ተብሎ በሚታወቀው የትምህርት ዘርፍ 3.8 ከፍተኛ ውጤት በማምጣት የማስትሬት ዲግሪውን ዘንድሮ ተመርቋል። ወጣቱ ፈተናዎች እንዳጋጠሙት በመጥቀስ እችላለሁ በሚል ስሜት በርትቶ በመማሩ ለዚህ ውጤት መብቃቱን ተናግሯል። አመንሲሳ የስፖርት ፍቅር እንዳለው በመናገር ለሁለተኛ ዲግሪ ትምህርቱ ወደ አምቦ ዩኒቨርሲቲ ከመምጣቱ በፊት እስከ ሀገር አቀፍ የፓራ ኦሎምፒክ ውድድሮች ላይ በጦርና አሎሎ ውርወራ ተሳትፎ ሽልማቶችን ማግኘቱን ገልጿል። አመንሲሳና ከመምህራኑ መካከል አንዱን በማነጋገር ናኮር መልካ ያደረሰን ጥንቅር እንደሚከተል ይቀርባል። በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ ወረዳ ውስጥ ተወልዶ ማደጉን የሚናገረው አመንሲሳ ኩምሳ ለአይነ ስውርነት የተጋለጠው በልጅነቱ መሆኑን ገልጿል። በ1995 ዓ ም ለሕክምና ወደ አዲስ አበባ ባመራበት ወቅት ግን ምንም ያህል ከበሽታው ሊድን የማይችልበት ደረጃ መድረሱን ሐኪም ቢነግረውም በሌላ በኩል ሕይወቱን ሊያቃናበት የሚችል መንገድ እንዳለ ጥቆማ እንደሰጠው ተናግሯል። ይሄም በውስጡ ስለፈጠረው ተስፋና ቀጣዩ ጉዞ አመንሲሳ ያብራራል። እንደማይቻል ነገሩኝ። ያው የነርቭ ችግር ሆነ ነገሩኝ ግን በዚሁ ይሄን ብቻ ነግረኝ ዝም አላሉም። እኔ ከገጠር ከተማ ስለመጣ ብዙ ኢንፎርሜሽን አልነበረኝም። እነሱ ግን የአይነ ስውራን ትምህርት ቤት እንዳለ ነገሩኝ። እኔም ይሄንን ስሰማ በጣም ደስ አለኝ። ምክንያቱም ገና ልጆኜ ሌሎቹ ወደ ትምህርት ቤት ሲሄዱ እኔ በጣም የተሰማኝ ነበር። በጣም የትምህርት ፍላጎት ስለነበረኝ ይሄን ስሰማ በጣም ደስ አለኝ እና ልክችን ስሰማ አካሄዱን ትምህርት ቢሮ ሄድኩኝና ሁኔታውን ጠየቅኩኝ። ኢንፎርሜሽኑን ሙሉ ኢንፎርሜሽን ሲያገኝ የማያስፈልገኝ መረጃዬ ወደ ሰበታ መራውራን ትምህርት ቤት የሚባል አለ ሰበታ ከተማ ላይ ወደዛ ገባው ማለት ነው። በ1995 እዛ ገብቼ ትምህርቴንም ተከታተልኩኝ። ማለት ከአንድ እስከ ስምንት ቦርዲንግ እስኩል ነው አይነ ሱራኖች ብቻ ለብቻ የሚያስተምር ትምህርት ቤት ነው። እሱን ጨረስኩኝ። ከዘጠኝ እስከ አስራ ሁለት ከሌሎች ጋር ማለትም ከጉዳት አልባ ወይ ከአይናሞች ጋር ተደባልቀን ተማርኩኝ። ከዚያም በ2007 ዓ.ም ወደ ሐዋሳ ዩኒቨርሲቲ በማቅናት በሶሲዮሎጂ ተመርቆ 2008 ዓ.ም ደግሞ ሰበታ ከተማ ውስጥ በወጣቶችና ስፖርት ጽህፈት ቤት ውስጥ ተቀጥሮ ለአራት ዓመታት ካገለገለ በኋላ የሁለተኛ ዲግሪውን ለመማር ወደ አምቦ ዩኒቨርሲቲ ማምራቱን ገልጿል። ምንም ያህል ማየት ለተሳነው ተማሪ የተመቻቸው ሁኔታ ባይኖርም በምን አይነት ሁኔታ ውስጥ ለከፍተኛ ውጤት እንደበቃ አመንሲሳ ተናግሯል። እንደዚሁም የመግቢያ ውጤትም ጥሩ ውጤት አምጥቼ አለፍኩኝ እና በ2013 ትምህርት ዘመን ማለት ነው በዲቨሎፕመንታል ስተዲ ትምህርትን ጀመርኩኝ ማለት ነው። ትምህርትን ጀመርኩኝ። ያው ትምህርት ውስጥ ብዙ ማስቸግር ቻሌንጅ ሊኖር ይችላል። ግን የሆነም ሆኖ ዩኒቨርሲቲ ውስጥ ያው እንደምታወቁ በዩኒቨርሲቲ ሕብረተሰብም ብዙ አይነት ስውራን እዚህ ምንም እየተማረ ስለሌለው ለሁሉም አዲስ ነበርኩኝ በወቅቱ። እንደዛም ደግሞ ቲችንግ ማቴሪያልም አልነበርም ማለት ይቻላል። ግን ዞሮ ዞሮ ይችላሉ በሚል መንፈስ ብቻ ገባው፣ በጣም በብርታት አጠናው። ዲፓርትመንት ዲቨሎፕመንታል እስቴዲ ይባላል። የመጣት ውጤት ሶስት ነጥብ ስምንት ስምንት ነው። ወጣቱ መምህራኑን ጓደኞቹንና ቤተሰቡን በማመስገን ያለፈበት ውጣውረድና ያገኘው ውጤት ለሌሎች ማየት ለተሳናቸው እንዲሁም የተለያዩ የአካል ጉዳት ላላቸው ሰዎች በአጠቃላይ ለህብረተሰቡ ያስተምራል ያለውን ገልጿል። የክላስ ልጆችም በርታው እያሉኝ ሲወጣ ሲገባ ብዙ እያገዙኝ ነበር። በጣም በዚሁ አጋጣሚ ላመሰግናቸው እፈልጋለሁ። ስፔሻል መምህራኖቼ በርታ ምንም ቻሌንጅ እንኳን ብኖር ጥሩ ውጤት ዜ መውጣት አለብ በደንብ ተማር ምንም የማይቻል ነገር ዚህ ዓለም ላይ እንደሌለው አውቄ በርትቴ መማር አለብ በደንብ ማጥናት አለብ እያሉኝ፣ በተለይ ሶፍት ኮፖችን እየሰጡኝ እነሱም በጣም አመሰግናለሁ። ለዚህ ያበቀውኝ እነሱ ናቸው ማለት ነው። ብዙ ሞራል የሞራል ስንቅ እነሱ ነው የሆኑልኝ ማለት ነው። ቤተሰቦቼ የቻሉትን አድርጎ እዚህ ስላደረሱኝ በጣም ላመሰግናቸው ፈልጋለሁ። እኔ ባልተመቻችልኝ በትምህርት ዓለምም በስራ ዓለምም ከማህበራዊ ኑሮ ጋር በተያያዘ ብዙ ችግሮች እየገጠሙ ግን ይህንን ሁሉ ችግሮችን ችዬ ለዚህ ግብ ደርሻለሁ ያለው እግዚአብሔር ይመስገን ማለት ፈልጋለሁ። አካል ጉዳተኞችም ከመንግስትም ይሁን ከመንግስታዊ ያልሆኑ ድርጅቶችም ይሁን የተመቻቸ ሁኔታ መፈለግ ሳይሆን ይችላሉ ምንም ከግቤ ወይ ደግሞ ከአላማይ አያግደኝም ብሎ ማሄድ አለባቸው የሚል መልእክት አለኝ። ከመምህራኑ መካከል ረዳት ፕሮፌሰር ፍራፊስ ኃይሌ ለአመንሲሳ ሲያደርጉ የቆዩት ድጋፍ በተመለከተ ሲገልጹ እኔ ከአምቦ ዩኒቨርሲቲ ከመጣ ወዲህ ስፔሻሊ ሁለተኛ ዲግሪ ላይ ማየት የማይችል ተማሪ እሱ ብቻ ነው ያጋጠመን እና እሱ በመምዳቱ ደስ ብሎናል። ስለዚህ አስፈላጊውን ትብብር ሁሉም ማርገልኛታል። አንደኛ ያው ሀርድ ኮፒ እና ሌላው ማንበብ ስለማይችለው በሶፍት ኮፒ እና በተለያየ ነገሮች ሰፖርት አድርገናል። ክላስ ውስጥ ለማንኛውም ተማሪ እንዲማር ሳይኮሎጂካሊ እንዳይጎዳ ፖዘቲቭሊ ትሪት ስናደርግ ነበረ። እኔም እንዳስተማሪ እኛ ጋር የኔጋ የነበሩ አስተማሪዎችም ያ እንዲያደረጉ ኦሬንት አድርገናል። በተጨማሪ የፈተና ጊዜ ነበረ አስቸጋሪ ያው ፈተና ጊዜ የሌሎቹ ተማሪ እንዳይረብሽ ክላስ አጠገብ ሩም አመቻችተን ለሱም አንብብ እና መጻፍ የሚችል ተማሪ ወይ ሰው ይዞ ይመጣል። ያ ሰው ድምፁን ከፍ አድርጎ ያነብለታል። አመንሲሳ የተለያዩ ሀገር ውስጥ የሚደረጉ የፓራ ኦሎምፒክ ውድድሮች ላይ ሲሳተፍ መቆየቱን ተናግሯል። ከልጅነት የጀምሬ ስፖርት በጣም ነው የሚወደው፣ በጣም ነው የሚከታተለው። በተለይ ደግሞ ኤሌመንተሪ ወይ ደግሞ አንደኛ ደረጃ ትምህርት ቤት እያለው በፓራሊምፒክ ተወዳዳሪ ነበርኩኝ። ማለትም በውርወራ ነው የሚወዳደሩ፣ አሎሎና ጦር ውርወራ ላይ ነው የሚሳተፉ። በዚህም መጀመሪያ ሴ የጀመርኩበት ቦታ በሰበታ ከተማ ኦሮሚያ ሻምፒዮና ላይ ሰበታን ወክዬ ማለት ነው ተሳተፍኩኝ። ሁለቱን ወርቅ መጣሁ፣ የዛኔ ማለት ነው ኦሮሚያ ሻምፒዮና ላይ እንደገና የኢትዮጵያ መላጫ ቦታዎች አለ። እሱም ላይ ስድስት ጊዜ ተደርጓል። ስድስቱንም ጊዜ እየተወዳደርኩ ነበር ጥሩ ውጤትም ወርቅም፣ ብርም ነሐስም ያመለጠኝ ጊዜ የለም ማለት ነው። ወጣቱ ለወጣቶች እንዲሁም ማየት የተሳላቸው ህጻናት ላላቸው ቤተሰቦች መልእክት አስተላልፏል። አካል ጉዳተኝነት ከስራም ከትምህርትም አያግድም። ምንም የተለያየ ችግር እንኳን ብኖር ችግር አለ ብለን እኛ ወደ ቤት ገብተን ቁጭ ማለት የለብንም። ስለዚህ ወጣቶች በተለይ ህጻናቶች፣ የአካል ጉዳተኛ ህጻን ወላጆች አካል ጉዳተኛ ስለሆነ ብቻ መስራታችል ወይ መማራችልም ብሎ ደብቆ ቤት ውስጥ ደብቆ ማስቀመጥ ወይ ደግሞ አቅፎ ቤት ማስቀመጥ ሳይሆን ይውጣ ይማር። ለአገርም ለቤተሰቡም ለራሱም በቂ ሊሆን ይችላል። በጣም ሰርቶ ጥሩ ውጤት ማምጣት ስለምችል አደራ አደራ ብዬ እንደውም በዚያ አጋጣሚ መናገር የሚፈልጉ ነገር ቢኖር የአካል ጉዳተኛ ወላጆች አትደብቁ። አካል ጉዳተኛ መማራችልም መስራታችልም ብላቸው ብላችሁ አታስቀምጡ። አይነ ስውር ስለሆነ ብቻ አይን ማለት አይነ ስውር መሆን ማለት ምንም ሌላ ነገር አይደለም። ከላር መለየት ካልሆነ በስተቀር ሌላ ምንም ከምንም አግድምና መስራት ይችላል። አውጡ፣ ይማሩ። እንደዚሁም የተለያየ ቻንስ ሊያገኝ ይችላል የምል እንትናለኝ አመንሲሳ ትምህርቱን ለመቀጠልና አቋርጦ ወደ ነበረው የስፖርት ተሳትፎም ለመመለስ እቅድ እንዳለው ለጋቢና ቪኦኤ ተናግሯል። ለአሜሪካ ድምፅ ናኮር መልካ ከአምቦ አድማጮቻችን፣ ከኛ ጋር ስለሆናችሁ እናመሰግናለን። በመቀጠል ደግሞ የአበባ ደሳለኝን ምልሰት የተሰኘውን ዘፈን ሰምተን እንመለሳለን።

እያዳመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቪኦኤ ኢትዮጵያ ቻናል ንስስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ እንሻገር። ታስክ ሞቢ ብዙም ትኩረት ባላገኙ የስራ መስኮች የተሰማሩ ወጣቶች ተገቢውን የስራ ክብር እና ክፍያ እንዲያገኙ በማድረግ ላይ ያለ የቴክኖሎጂ ተቋም ነው። ተቋሙ ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር የቤት ጽዳት፣ ቧንቧ ዝርጋታ፣ የቀለም ቅብ ስራዎች እና በመሳሰሉት አገልግሎቶች ላይ የተሰማሩ ወጣቶችን ከአገልግሎት ፈላጊዎች ጋር ባስገነባው ልዩ አውታር በኩል ያገናኛል። በስልክ መተግበሪያ እና በቀጥታ ጥሪ በኩል አገልግሎት የሚሰጠው ተቋም እስካሁን በሺዎች ለሚቆጠሩ ወጣቶች የስራ ዕድል መፍጠሩም ተሰምቷል። የተሻለ የስራ አማራጭ በመፍጠር ህገ ወጥ ስደትን ጨምሮ ላልተገባ እንግልት ለሚዳረጉ ወጣቶች የእፎይታ ምንጭ ለመሆንም አልሟል። ሀብታሙ ስዩም የድርጅቱን ኃላፊና ተጠቃሚዎች አነጋግሮ ያጠናቀረው ዘገባ ቀጥሎ ይቀርባል። ለዓመታት በጽዳት ሰራተኝነት ላገለገሉት ወይዘሮ ደሞዝ ጥላሁን ከአንድ ቀጣሪ ወደ አንድ ቀጣሪ የሚያደርጉት ሽግግር ፈተና የተሞላበት እንደነበር ያስታውሳሉ። ብዙ ጊዜ ሰርት ያለው ሰው ቤት ከክፍል ሀገር ልጅ ብዙ እንትኖች አሉ። ሰው ቤት ሲገባ ያው ተያዥ ያስፈልጋል ሰዓት ወይም ደግሞ ያው የእኛም አመል ብቻ ሳይሆን የአሰሪዎቻችን አመል ሲከፋ ማውጣታችን አይቀርም ከስራ ያንን ነገር የተያዥ የሸፈነልን ሰው በድጋሚ ሌላ ሴት ያሽሁነን ስንለው ደስተኛ አይሆንም ምግብ መስራት ጽዳት ሁሉንም እችላለሁ ግን ያው በምትችለው አቅም ለመስራት ተያዥ በራሱ አንድ እንትን ነው አንድ ችግር ነው ይህንን መሰሉን ችግር በመቅረፍ ብዙ ትኩረት ላልተሰጣቸው ስራዎች ተገቢውን ክብርና ክፍያ ለማስለመድ ያቀደ አገልግሎት ስራ ከጀመረ አራት ዓመታትን ደፍኗል። መጠሪያው ታስክ ሞቢ ይባላል። አቶ ምስጋናው አለሙ የድርጅቱ የሰው ሀብትና ስራ አፈጻጸም ጉዳይ ኃላፊ ናቸው። ታስክ ሞቢ አገልግሎት እንዲጀመር ያደረገው ምክንያት እንደምታውቁት ታዲያ ኢትዮጵያ ውስጥ የቴክኒካል የሆኑ እነዚህ የቧንቧ ስራ፣ የኤሌክትሪክ አገልግሎት፣ ቀለም ሚቀቡ እነዚህ ሙያተኞችን ለማግኘት በጣም አስቸጋሪ ነውና እኛ ፐርሶናል ስራዎችን ለማሰራት ለቢሮ ስንፈልግ የምና ኮንታክት የምናደርገው ሰው ማግኘት አለብን። እሱ ሪፈር ማድረግ አለበት። ምናም እንደዚህ አይነት ቻለንጆች ነበሩ እና እነዚህን ለምን ሶሉሽን ይዘን አንመጣ ችግር ለእኛ ብቻ ሳይሆን ተመሳሳይ ችግር ሊሆን ይችላል በሚል ተነጋግረ የቴክኖሎጂ ሶሉሽን እንዲገኝ ያደረግና የአይቲ ባለሙያዎችና ሀሳቡን እንትን በማለት እነዚህን የቴክኒካል ሰዎች አንድ ቦታ ላይ አንድ ፕላትፎርም አምስተን ተጠቃሚውና አገልግሎት ተጪው የሚገናኝበትን ፕላትፎርም መስራት አለብን ወደሚል ሀሳብ ዳይኖሰረስ። ከዛ በኋላ ቴክኖሎጂ ላይ የተወሰነ ስራዎች ተሰሩ። ይህንን ወደ ፕሮዳክት እንዲመጣ አደረግነው ማለት ነው። ታስክ ሞቢ አገልግሎት ሰጪ ግለሰቦችና ተቋማትን ከአገልግሎት ፈላጊዎች ጋር ለማገናኘት የስልክ መተግበሪያ እንዲሁም የጥሪ ማዕከልን ይጠቀማል። ተፈላጊ የሥራ ግንኙነቶችን ለመፍጠር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር እንደሚሰራም አቶ ምስጋና ይናገራሉ። ሰርቪስ ፕሮቫይደሮቹ ወደ እኛ እንዲመጡ ይደረጋል። መጀመሪያ እንግዲህ ለማስለመድ ይሄ አዲስም ስለሆነ ከዚ መንግስት ጋር ነው በቀጥታ ስራውን የጀመር ነው የድሮ ፕሮሽን ኮሚሽን አሁን የሚኒስትር ኦፍ ሌበር እንድ ስኪል የሚባለው እነሱ ጋር በመተባበር እነዚህን ሰዎች ማግኘት ይቻልን ማለት ነው የቴክኒክ ና ሙያ ተመርቀው ስራ የሌላቸውን እነሱን እየመለመልን ወደኛ ሲስተም ማምጣት ና ከመጡ በኋላ ደግሞ የቴክኖሎጂ እንዴት እንደሚጠቀሙ ትሬኒንግ መስጠት ቴክኒካል ትሬኒንጎችን ደግሞ ሳፕላየሮች አሉ ለምሳሌ ጃጓር የሚባል የኢንዲያን ሁለት እቃዎችን የሚያቀርባለ የቧንቧ እና ሌሎችን ተያዥ እቃዎችን የሚያቀርብ ድርጅት ከእነሱ ጋር ፓርትነርሺፕ በመፍጠር ኦን ዘ ጆብ ትሬኒንግ እንዲያገኙ በማድረግ እና ሌሎችም እነዚህ ሳፕላየሮችን ከቧንቧ ጋር ከኤሌክትሪካል ጋር የሚሰሩ ሳፕላየሮችን ፈላለግን እና ከእነሱ ጋር ሆነን ኦን ዘ ጆብ ትሬኒንጉን እንዲያገኙ እናደርጋለን። ጀማሪዎቹ ጀማሪ ያልሆኑት ደግሞ ልምዱ ካላቸው ከእኛ ጋር በቀጥታ መጥተው እንዲሰሩ የቴክኖሎጂ ስልጠና እንሰጣለን። በአገልግሎት ውስጥ የሚታቀፉ ተቋማትና ግለሰቦች ከደህንነትና ከሙያ ብቃት ጋር የተገናኙ መስፈርቶችን ማሟላታቸውን ለማረጋገጥ ድርጅቱ ጥረት እንደሚያደርግም አቶ ምስጋና ያክላሉ። ከእያንዳንዱ ቤት ስለሆነ የሚገቡት የሴኪሪቲ ሹ ሊያመጣ ይችላል የሚል ነገር ቀድመን ስላሰብን ከፖሊስ ከወንጀል ነጻ መሆናቸውን የሚያሳይ ማስረጃ ይዘው ይመጣሉ። ደብዳቤ እንጽፍላቸዋለን። ይህንን ከጨረሱ በኋላ በቀጥታ ወደ ሲስተሙ እንዲገቡ ይደረጋል ማለት ነው። አይዲ ያላቸው ምናምን ስልካቸው ሬጅስተር ይደረጋል። ትሬኒንግ ይወስዳሉ። ከዛ በኋላ ዩዘሩ ሲደውል በቀጥታ እነሱ ባሉበት ቦታ ላይ አሳይ ያደርጋቸዋል ሄደው ስራ ሰርተው በሰዓት ክፍያቸውን ይከፍላሉ ማለት ነው። ኮምፕሌን ካለው ዩዘሩ በቀጥታ ለእኛ በኢንተርፌሱ በቴክኖሎጂ በዚህ በፕላትፎርሙ ወይም ደግሞ ለኮል ሴንተር ሰማኒያ አንድ ዘጠና እንዳይደውሎ ያለውን ኮሜንት መግለጽ ይችላል ማለት ነው። በዛ መልክ እየተሰራ ነው የነበረው። እንደ አጋጣሚ ሆኖ ልክ ይህን ስንጀምር ኮቪድ የገባበት ጊዜ ነበረ እና የዲስኢንፌክሽን ስራዎች ይጀመሩ ይጀመር ነበር። የዛን ጊዜ እንደምታስታውሰው የቢሮዎች ህንፃዎች፣ የዲስኢንፌክሽን ስራዎች ነበሩ። እነሱን ጽዳትም አንዱ ካታጎሪ ስለሆነ በተለይ ከአረብ ሀገር የተመለሱ እህቶቻችን፣ ሌላም በየቤት ቁጭ ላይ የነበሩትም በዛን ሰዓት በኮቪድ ምክንያት አፌክት የተደረጉ ስራ ያችን ልጆችን እህቶቻችንን አመተን ትሬኒንግ ሰጥተን በዚህ ሙያ ላይ በደንብ ስራ ውስጥ እንዲገቡ አደረግን። ኦልሞስት ወደ ስድስት ሺ የሚሆን ስራ ክሬት አድርገናል። ያን ጊዜ የኮቪድ ብቻ ማለት ነው፣ በክሊኒንግ በአሁኑ ሰዓት በታስክ ሞቢ ስር ከሁለት ሺህ በላይ አገልግሎት ሰጪዎች እንደሚገኙ ሰምተናል። በዘገባችን መጀመሪያ ላይ የሰማናቸው ወይዘሮ ደሞዝ ከአንድ ዓመት ከመንፈቀ ወዲህ ከድርጅቱ ጋር ይሰራሉ። ዘመነኛው የቴክኖሎጂ አማራጭ ያመጣላቸውን መልካም ነገር እንዲህ ይናገራሉ። ቀናውን ሰተው ወረቀት ሰተው ባቀው ምን ያንን የሰለጠንኩትን ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተስኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥና ሰርተፍኬት ካለን ከብለን ስናቀርብ ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ። እኛ ከዚያ ምናምን አልጠየቀንም። ዋስ የመሆን እንትናችንንም አስተካክሎልን ከእናት ባንክ ጋር እናት ባንክ ላይ ቁጠባ ያስቆጥበናል። የዋስ መፍታችን እናት ባንክ ነው። በጣም ተጠቃሚ ነኝ ብዬ አስባለሁ። ለሁሉም ኅብረተሰብ እኔ ይህንን እኔ አሁን ስራ አጣለ የሚሉ ሰዎች በሙሉ እዛ እናገራለሁ እዛ ሄደ የድሉ ተካፋይ እንዲሆኑ። አቶ ተስፋዬ አሰፋ ሌላው ከታስክ ሞቢ ጋር የስራ ግንኙነት ያላቸው የጠቅላላ ገጠማ ስራ ባለሙያ ናቸው። ቢልዲንግ የሚገነቡ ሰዎች እዛውን ሙሉ እዛውን ገንብቶ ስኬለቱን አቁሞ ከጨረሱ በኋላ የቧንቧ መስመር ዝርጋታ የባኞ ቤት ገጠማዎችን ሲፈልጉ አፓርትመንት ሲሰሩ ማለት ነው። ለእነሱ እንደዚ አይነት አገልግሎቶች ሙሉ መስመር ዝርጋታ እና አሁን ያለቁ ፎቆች አሉ። አሁን ከጀርባም አንድ ፎቅ ወደ አስራ ሁለት ፎቅ በላይ እንደዚህ ጨረስ ነው አለ እና ሙሉ መስመር ዝርጋታና ከዚ ውስጥ ጋር ገጠማው ሰራለን። አቶ ተስፋዬ አውታሩን በመጠቀም ምን አተረፉ ስንል ጠይቀናቸዋል። ከድርጅቱ ጋር ያለው ጠቀሜታ ምንድን ነው? በኢንተርኔት ያው አድቨርቴጂንግ ስለሚሰሩ ኢንተርኔት ተጠቃሚ ስሆን አሁን ቅርብ ሰዓት ነው ብዙ እንደዚህ ሰው እንደሚጠይቅ የሚያወቅኩትኝ እንደዛ ያደርጋሉ። ከዛ ውጭ ደግሞ ተቋራጭ ድርጅቶችን፣ ኮንትራክተሮችን እየደወሉ ስለ ስራችን ኤክስፕሬን ስለሚያደርጉ አግሪመንቶችን፣ የስራ ውሎችን ያገኛሉ። በዛ የተነሳ ተጠቃሚነቱ አለ። ያው የፋይናንሱ ሁኔታ የስራው ትንሽ ይበዛል የፋይናንስ ሁኔታ ጥሩ ነው። ከሌላው ጊዜ ራስ ተሯሩቶ ከሚሰራው በግልም ከምናገኘው የተሻለ እነሱ ብዙ ኦፖርቹኒቲ አላቸው እና መስሪያ ቤቱንም በድርጅት ደረጃ አይደለ። ስለዚህ ሰው የማመን የማሰራት እንትኑ ፍላጎቱ እነሱ ላይ ከፍተኛለ። ብዙ ባለሙያ ጀምሮ ፍቶባቸው ስለሚሄድ ወይ ደግሞ የማይችል ሰው ስለሚላክላች ስለሚያገኙ ለድርጅት ሲሆን ግን አስተማማኝነቱ ያው የሚችል ሰው ሄዶ ስለሚሰራ ማለት ነው። ከዚ አንጻር የተሻለ ተጠቃሚነት አለ። የተጠቃሚዎቹንና አገልግሎት ሰጪዎችን ቁጥር ለማበራከት እየሰራ መሆኑ የተሰማው ታስክ ሞቢ ከመጪ ዓመታት ግቦቹ መካከል አንዱ ትኩረት ላልተሰጣቸው የሥራ መስኮች ተገን በመሆን ለበርካታ ወጣቶች የሥራ ዕድል አማራጭን ማስፋት እንደሆነ የድርጅቱ የሰው ሀብትና የሥራ አፈጻጽም ጉዳይ ኃላፊ አቶ ምስጋናው አለሙ ተናግረዋል። ይዞት በመጣው ለየት ያለ ሐሳብ የተለያዩ ሀገራዊ አህጉራዊና ዓለም አቀፍ ሽልማቶችን ያገኘው አገልግሎት በአዲስ አበባና አካባቢዋ ላይ አተኩሯል። አድማሱን ወደ ክፍለ ሀገር ከተሞች ለማስፋት እንቅስቃሴ መጀመሩንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ላቭ ግራስ ኢትዮጵያ ከተመሰረተ ሶስት ዓመታትን ያስቆጠረ ሲሆን በቅርቡ ሱሉልታ ላይ በከፈተው ተቋም አማካኝነት ከጤፍ የሚሰሩ ፍሌክሶች ለኩኪስና ፓንኬክ መጋገሪያ የሚያገለግል ዱቄት እና ከጤፍ የተሰሩ ሌሎች ፈጣን ምግቦችን እያመረተ ይገኛል። በቅርቡም ኃይል ሰጪ መጠጦችን ማምረት ለመጀመር እየተንደረደረ መሆኑን የተቋሙ መስራች ለአሜሪካ ድምፅ አስታውቋል። ከጤፍ የተለያዩ የምግብ ግብአቶችን የሚያመርተው ላቭ ግራስ ኢትዮጵያ መስራች ዮናስ አለሙ ወይም ይልቃል ከጤፍ ጋር ያለኝ ቁርኝትም ከእድገቴ ጀምሮ የመጣ ነው ይላል። ገበሬ ልጅ ነኝ። ጤፍ እያረስ ምን ያደግኩት ጤፍ ምንነቱን ለኢትዮጵያ ገበሬ፣ ለኢትዮጵያ ምን እንደሆነ ሁላችንም እናውቀዋለን። ይሄ ደግሞ ከርሻ ጀምሮ ነው የማውቀው። ያደግኩበት ነገር ነው፣ በደንብ ነው የማውቀው። ከኢትዮጵያ የወጣሁት ብዙ ጊዜ ሆኖኛል። በመንግስቱ ኃይለማርያም ጊዜ ስኮላርሽፕ ተማሪ ሆኜ ነው ከኢትዮጵያ የወጣሁት ስኮላርሽፕ አሸንፌ፣ ከዛ እንግሊዝ ሀገር ትምህርቴን ጨረስኩኝ። ወደ አስራ ሰባት አስራ ስምንት አመት ውስጥ ኢንቨስትመንት ባንኪንግ ሰራ የቆየሁት እንደ ጄፒ ሞርጋን፣ ቢኤንፒ ፓሪባ፣ ክሬዲት ስዊዝ እንዲህ እንዲህ አይነት ኩባንያዎች ውስጥ ነው ሰራ ለብዙ ጊዜ የቆየሁት ፋይናንስ ኢንዱስትሪ ውስጥ ሰው ከእርሻ ከጤፍ ተለያይቼ ነበር ለብዙ ጊዜ ግን ኦቢየስሊ ልክ እንደማንም ኢትዮጵያዊ ኢትዮጵያ ሁሌም ወደ ሀገሬ ለመመለስ በተወሰነ መልኩ የሆነ ኮንትሪቢዩት ለማድረግ የሚኘው ያው ጉዞዬ እንደዛ ነበረ። ከልጅ ጀምሮ ተመልሽም ወደ እርሻ ወደ ጤፍ የገባውበት ምክንያት ይሄው ነው። ከሰላሳ ዓመታት የውጭ ሀገር ኑሮ በኋላ ታዲያ ወደ ኢትዮጵያ በመመለስ የራሱን አበርክቶት ለመወጣት ሲመጣ ተመልሶ በጤፍ ላይ ምርምር መጀመሩንም ነው አቶ ዮናስ የሚገልጸው። ጤፍ ፓተንት እንደሆነ በዳች ነጋዴዎች ብዙ ኢትዮጵያውያን እናቃለን። በጣም እንደማንም ማንም ኢትዮጵያዊ የሚያቀትለኝ ነገር ነበረ። ኢዝ ቬሪ ቬሪ ፔንፉል ብዙም ሪሰርች አድርገዋለሁ። ለምን ለዛ እንደበቃን ፋንዳመንታሊ ቬንቹዋሊ የተረዳሁት ነገር ምንድን ነው፣ ፓተንቱ የሚያግደን ከእንጀራ እና ከቂጣ ገንፎ፣ ወቴቨር ከተለመደው ትራዲሽናሊ ከምንጠቀም ከምናረጋቸው ስራዎች ውጪ ጤፍን ሌላ ኮመርሻል ፕሮዳክት ምርት አምርተን ለዓለም ገበያ መዋላት ፓተንት ባለባቸው ሀገሮች ውስጥ መዋል አትችሉም ነው። መጀመሪያ ማድረግ የጀመርኩት እና የሞከርኩት ወደዚህ ፕሮጀክት ስመታ ድሮስ ጤፍን ከእንጀራ እና ከቂጣ ውጭ ምን ማድረግ እንችላለን፣ ወደ ምንነት መቀየር እንችላለን፣ ሌላ ኮመርሻል ፕሮዳክቶች ማድረግ እንደምንችል ነው ፕሩቭ ማድረግ የጀመርኩት ወደ ፓስታነት መቀየር እንችላለን፣ ወደ ብሬክፋስት ሲሪያልነት፣ የቁርስ እቃ፣ የኤነርጂ ድሪንክ ምናምን የተለያዩ ምግቦችን ማምረት እንችላለን ወይ ያንን የማንችል ከሆነ ፓተንት ተደረገ አልተደረገ ለኢትዮጵያ ሕዝብ ምንም የሚጠቅመው ነገር የለም። ሶ መጀመሪያ እዚህ ፕሮጀክት ላይ ስጀምር እየጀመርኩት ያንን እዛ ላይ ነው መስራት የጀመር ነው የምርምር ታዲያ አሁን ስሉልታ ላይ ከዓመታት ጥረት በኋላ በተቋቋመው ፋብሪካ ውስጥ ከጤፍ የተሰሩ የተለያዩ ምርቶችን ማውጣት መቻሉን ይገልጻል። ይሄ ለብዙ ጊዜ እንዲቆይ ለአርቲፊሻል ፕሪዘርቫቲቭስ ከለሪንግስ እንዲህ እንደ አይነት ነገሮችን አልንጠቀምም ኢንፋክት እንዲሁም ላስት ይር ፍሪ ፍሮም የሚባል ከ14 ከሚታወቁ አለርጀንስ ነፃ የሆነ ምግብ ተብሎ እዚህ ሀገር ጎልድ ተሸልመናል። ዊ ወር ዊነርስ በዩኬ እዚህ ሀገር ስል ዩኬ ውስጥ አሁን ዩኬ ውስጥ ስላለው ነው። እዚህ ሀገር ለ ስራይን ከመልቀቄ በፊት ነው። ወደ ፓስታነት በጣም አውትስታንዲንግ የሆነ ፓስታ ከጤፍ በጣም ኦልሞስት ጤፍ አይደለም፣ ስንዴ አይደለም ብልሽ ራሱ አታ አትቀበይኝም በካል ካል ነገርኩሽ። እና በጣም ቆንጆ ፓስታ ማምረት ቻልን። ከቴ ብዙ ጊዜ ፈጀብን። ብዙ ትራያል ነበረው። ለነገሩ ሁለት ሬንጅ ነው አሁን የነገርኩሽ። ሶስተኛው አንደኛው ብሬክፋስት ሲሪያል ሁለተኛው ስናክስ ሬንጅ ያልኩሽ ነው። ሶስተኛው ደግሞ ፓውደርድ ቤቨሬጅ የሚባል ሬንጅ ነው። ፓውደርድ ቤቨሬጅ በትንሽ የሳሸት የሚታሸግ ነገር ነው። ኤፌክቲቭሊ እዛ ውስጥ ያለው ምንድን ነው? ኦል ኢሰንሻል ቫይታሚንስ እና ሚኔራልስ እዛ ውስጥ አሉበት፣ ለሰውነት ያስፈልጋሉ የሚባሉ እሱ። በውሃ በምታገኝ ጊዜ ወይ ወተት በምታገኝ ጊዜ እዛ ውስጥ አድርገሽ ሼክ አድርገሽ ትጠጫለች። እዚህ ሀገር ፕሮቲን ሼክ ምናምን እያሉ በተለይ ስፖርት ጂምናዚየም ምናምን ስ ያለ ግን እኛ ሀገር ሞራ ፎርደብል በሆነ መልኩ ለሕዝቡ አዘ ፉድ ሳፕሊመንት ማቅረብ የምንችልበትን እንትን ብለን እሱን በሚቀጥለው ሁለት ሶስት ሳምንት ውስጥ ወደ ገበያ ይዘን ለመቅረብ እየተንደረደር ነው። ላፍግራስ ኢትዮጵያ ምርቶቹን አውሮፓ ውስጥ ባሉ ትላልቅ የገበያ ማዕከላትና መሸጫ ሱቆች ውስጥ ማስገባቱን አቶ ዮናስ ይገልጻል። ነገር ግን ይህም በማስፈጸሙ ሂደት ውስጥ የጤፌ ባለቤትነት ባለሙሉ መብት ከሆኑ ተቋማት ጋር መደራደርም ነበረባቸው። እናደርጋለን ብለን የጀመርነውን ነገር ማድረግ ጀምረናል። ትላልቅ ሱፐርማርኬት ስን እንደ ሰልፍሪጅ ፕላኔት ኦርጋኒክ ሆል ፉድስ የሚታወቁት ነው። ሆል ፉድ ዩሮፕ ነው አክቹዋሊ አሜሪካ ላይ የምገና ኦካዶ የሚታወቁት ትላልቅ ትላልቅ ሱፐር ማርኬቶች ናቸው። እንዲህ እንዲህ አይነት ሱፐር ማርኬቶች ገብተናል። በጣም አስቸጋሪ ጊዜ ነበረ። ባይ ዘ ወይ በጣም በጣም በጣም ታፍ ታይም ነበረ። እየደወሉ ረብሹን ነበረ። ፓተንት ሆልደሮች ማለት ነው። ሊጋል ፔፐርወርክ ስላላቸው ትላልቅ ሱፐር ማሆን ለምሳሌ ኦካዶ ሱፐር ማርኬት ስንገባ እዚህ ወካዶ ትልቁ ዚህ ሀገር ውስጥ ትልቁ ኦንላይን ሪቴለር ወካዶ ነው የሚባለው። ዩኬ ውስጥ ማለት ነው፣ እንግሊዝ ሀገር ውስጥ። ፓተንት ቫዮሌት ያደረገ ፕሮዳክት ስቶክ አድርጋቸዋል ብሎ መንገር ብቻ ነው ያለባቸው እና ያ ሪቴይለር እኛን ሪጀክት ካደረገን ከዛ በኋላ ከገቢ ያመጣል። ማንም ያንን ስቶሪ የሰማ ሰው እኛን አይነካ ነው እና እውነትም እንደሚያባርሩ እናቃለ ፒስፉሊ ከነሱ ጋር ኔጎሽት አርገን መጨረስ ነበረብኝ። ለምርቶቻቸው ግብአት የሚሆነው ላቭ ግራስ ወይም ደግሞ ጤፍን ከገበሬ ማህበራት እንደሚገዙ ገልጸው፣ አሁን ላይ ተቋማቸው ባለበት ደረጃም ገበሬው ምርቱን ከገለባው በሚለይበት ሂደቶች ውስጥ ያሉትን ክፍተቶች ለመሙላት እየተንቀሳቀሰ ነው ይላሉ። አብረን የምንሰራው ከኮኦፐሬቲቭ ፋርማሮች ጋር ነው። ከእህላቸውን ከነሱ ከመውሰድ ውጭ ደግሞ የነሱን ይልድ ኢምፕሩቭ ለማድረግ እንደምታውቂው ስትል ኢትዮጵያ ውስጥ ባይፋር ማጆሪቲው ምንም የተለወጠ ነገር የለም። ያው እንደምታየው በበሬ ነው የሚታረሰው፣ ብዙውን በእጅ ነው የሚታጨደው፣ በበሬ ነው የሚወቃው፣ በነፋስ እንዲህ እያቦነንን ምናምን ነው። ልክ እኔ ልጅ እያለው የገበሬ ልጅ ነኝ እንዳልኩሽ የዛ ጊዜ እንደምናደርገው አሁንም ከሰላሳ 30 ዓመት ምናምን በኋላ ስመለስ ልክ ተመሳሳይ ነገር፣ ብዙም የተቀየረ ነገር የለም። አሁን እያደረግን ያለ ነው። ለምሳሌ አንድ የወሰድ ነው ፕሮጀክት ቀጭ ቀጭ እያልመስለ ሁላ እናወራለን። ምንድን ነው ቀጭ ቀጭ? ሲምፕል መሬት ላይ እናወቀዋለን፣ መሬት ላይ እናፍሰዋለን። ፋይን ሳንድ ያለበት ብጥቃቃ ሸ ያለበትን አብሮ ይታፈሳል። አንደኛ ኳሊቲ ዲግሬድ ያደርጋል፣ ሁለተኛ አየር ላይ ስንበት ነው በጣም ብዙ ለውስ ነው ያለው እና ከሌሎች እውቀት ካላቸው ሰዎች ካልቸራል ሪሰርች ኢንስቲትዩት ምናምን ኢትዮጵያ ውስጥ ካሉ ከእነሱ ጋር ማህብረም እየሆንን ምን አይነት ለውጥ ልናመጣ እንችላለን ሁሉንም መቀየር አንችልም ግን ፓርት ኦፍ አወር የእኛ አንዱ አምቢሽናችን እና ምንሰራው ስራ እንዴት ነው የላፍግራስ ኢትዮጵያ መስራችና ዋና አስተዋዋቂ አቶ ዮናስ ተቋማቸው በመስፋፋት ሂደት ላይ በመሆኑ አሁንም ቢሆን የግብርና ፍቅር ላለው ሰው ሰፊ የሆነ የስራና የስልጠና እድል እንዳለ በመግለጽ በዚሁ አጋጣሚ አስተዋውቋል የተከበራችሁ አድማጮቻችን፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን የቆየችው ዋና አዘጋጇ ጽዮን ግርማ ናት። እንዲሁም ደግሞ ፕሮግራሙን በማሰናዳት አብረን ከተሳተፉ ከመላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ኤደን ገረሞኔ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ።